ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት በቅርቡ በጃል መጽሔት ላይ ፖለቲካል ኤንድ ሶሾ ኢኮኖሚክ ስፔክታክል ኦፍ ደሴ በሚል ርዕስ ጥናታዊ ጽሁፎን ለህትመት ታብቅተዋል። ጸ ኃይለስላሴ ዘመን ከጣሊያን ወረራ በፊትና በኋላ የነበረው ሁኔታ እስከ ደርግ ወይም እስከ ሄድሪ መንግስት መስረታ ድረስ ምን ይመስል ነበር? በዛ አካባቢ የነበረው አስተዳደራዊ መዋቅሩም ሆነ አመራሩ እንግዲህ ይሄ ነው አንዱ ትልቁ የወረቀቱም ትልቁ ኮንትሪቢሽን ብዬ የምገምጠው ራስ ተፈሪ ሆነው ገና ንጉሰ ነገስት ከመሆናቸው በፊት የሚለውን ንጉሰ ነገስት ዘውዲቱ ኑ የምትሰጡት ብዙ እያሱን በማስወገድ እሳቸውን በማስቀመጥ የምኒልክ ልጅ ብለው እሱ ላይ ብዙ መነጋገር እንችላለን። በኢትዮጵያ ያልተለመደ አሰራር ይመስላል። በእርግጥ ትልልቅ ሴቶች አልነበሩም ማለት አይቻልም። ንጉሥ ሰሪ ደረጃ የደረሱንን እነ እቴጌ ምን ብዙ ሰው ሴቶች እንደነበሩ አውቃለሁ። ቁጥራቸው አነስተኛ እንዲሆን በኢትዮጵያ ፖለቲካ ላይ ትልቅ ሮል የተጫወቱ ያም ሆኖ ግን ኃይለ ስላሴ ወደ ንጉሰ ነገስትነት ከመምጣታቸው ውስጥ የነበረችው ዘመን የምትገርም ዘመን ናት፣ መጠናት ያለባት ብቻዋን መታየት ያለባት ዘመን ናት። ንጉሰ ነገዛዴ ስልጣን ነበራቸው። እውነት በኢትዮጵያ ጉዳይ ላይ እየወስኑ ነበር። ከውጭ እንግዶችን ፈረንጆችን ሲያነጋግሩ ነበር። ወደ ውጭ ሀገር ሄደው ለመሆኑ አውሮፓ ምን በሚመስል ጎብኝታ ነበር። ኢትዮጵያን ሕዝብ ችግር ይረዱ ነበር አላውቅም። እንግዲህ የሰሯቸውን ስራዎች እኔ ተናገር ብትለኝ፣ ቤተክርስቲያኖች እያሱ ጀምሮት የነበረውን እንደ ቀጤና መድኃኔዓለም አይነት ቤተክርስቲያኖች ምናምኖችን ከመጨረስ የዘለለ ብዙም ስራ ይጫወቷል መሰለኝ። የእሳቸውን ሚና ብዙ አጉሌቸውን እናገር አልችልም። ምክንያቱም ኃይለ ሥላሴ ወራሽና እንደ ራሴ አይነት ነገር እንደዚህ አይነት ነው ያላቸው ሄርቱ ዞን ይላሉ እንደገና እንደራሴ የሚል ነገር ደግሞ አላቸው። ባለሙሉ ስልጣን እና ስልጣኑ እሳቸው እጅ ነው ያለው። ራስ ተፈሪ እጅ ነው ያለው። ራስ ተፈሪ ደግሞ በጣም እንደዚህ ቡድን መመስረት፣ የጠሉትን ሰው ማጠልሸት፣ ቀስ ብሎ ማስወገድ፣ ኮንስፔራቶሪያል የሆነ ስራዎችን በመስራት እና እንትን በማድረግ ረገድ በዘመኑ እዋጣላቸው ናቸው ዋጣላቸው ሰው ናቸው። ይህም ሁኔታ በማድረግ እንዲህ ውሀዋ ዘውዲቱ እንግዲህ ባላቸውን አሟሟት ሴርጉክሳን የሚያስታውስ ሰው ካለ በድንጋጤ ሞቱ ነው የሚባለው፣ ግማሽ ስኳር በሽታ ነበረባቸው ነው የሚባለው። የመሳሰሉት የመሳሰሉት እንግዲህ የዚህ የዘመቻው ውጤት ይመስለኛል። እሱ ላይ ለመጀመሪያ ጊዜ እዚህ ሰሜን ወሎ ላይ ባለ ካሄደ ውጊያ አውሮፕላን የመጀመሪያ ጊዜ አገሪቱ ላይ ተጠቀመ ነው የሚባለው። በዛ ሁኔታ የሞቱ ነበሩ። ዘውዱ ይገባኛል ባይ ናቸው። ምክንያቱም የሴትዮቱ ቀጥታ የሕግ ባላቸው ናቸው። ስለዚህ ዘውዱ ጋር የሚቀርቡት እሳቸው እንጂ ይሄኛው አልነበሩም። እንደራሴነት ደግሞ አንድ ነገር ቢሆን ደግሞ ባልና ሚስቱ ደግሞ መፋታት አይገባቸውም ነበር። እንዲፋቱ አድርገዋል። አፋተዋቸው ሰውየውን የእጁ ወደዚህ ያለውን ግዛት እንዲይዙ አደረጓቸው። ጉብሳዋሌ ማለት ነው። ከዛ በኋላ ሰውየው ደግሞ ትንሽ አርበኛ ናቸው፣ ሀይለኛም ናቸው። ለስላሴ ማስወገድ አለብኝ በሚል ያው ጦርነት ከፈቱ። በዛ ጦርነት የተነሳ እንግዲህ እሳቸውን ካስወገዱ በኋላ ብዙም የሚያሰጋቸው ስላልነበረ ራስ ተፈሪ ንጉስ የሚለውን ነገር መጀመሪያ ተቀቡ። ከዛ በኋላ እንግዲህ ንግስተ ነገስት ዘውዲቱ ሞት ነበር የሚጠብቁት። እሳቸው ከሞቱ በኋላ ያው ንጉሰ ነገስትነቱን በጣም በሚገርም ሁኔታ በኢትዮጵያ ታሪክ ታይቶ የማይታወቅ ሁኔታ በጣም ጣም ኦርኬስትሬትድ በሆነ እና በተዘጋጀ ሁኔታ የንጉሰ ነገስትነቱን እንትን የውጭ ሀገር ፍረንዶች ሁሉ ሳይቀሩ በጣም ብዙ እንግዶች ከውጭ መጥተው ዜግንዜንሰሪስ እና አንቱኖች በተገኙበት ንጉሰ ነገስትነታቸውን አጸኑ ማለት ነው። ያ ከሆነ በኋላ ትልቁ ነገር ምንድነው? ንጉሰ ነገስት ሆኑም ሳይሆኑም በፊት ማለት ነው በወሎ ላይ የተቀመጡትን ሽማምንት ስሞች ዝርዝሮች እዛ ላይ ያስቀምጫቸዋለሁ። ካልሳሳት በሙሉ አሉ ዘመናቸው በሙሉ በወሎ ህዝብ ታሪክ ታሪክ ማለት ውስጥ ማለት ነው ብዙም ጥሩ ስም ያላቸው ሰዎች አታገኝም። ምን ሰሩ? ምንም ተሰራ ነገር አልነበረም። እንደውም የከፋ ምንድን ነው የሆነው በሰገሌ ዘመተ የተሳተፈ እንደውም ብዙ ሰው በመደበቅ ነበር የሚኖረው። አንድ የሰማሁት ታሪክ ምናልባት እርግጠኝነቱን ማረጋገጥ ጥቂት ነገር ይፈልግ ይሆናል እንጂ ሰው ለመጀመሪያ ጊዜ ወደ ጎረቤት ለሀገር ምናምን መሰደድ የጀመረው በዛ ዘመን ነው ይባላል። የአስተዳደሩ ክፍፋት ለማሳየት ይመስለኛል ወጥቶ አቅም ነበር ነው የሚሉት ወደ በጌምድር ወደ ጎጃም ወደ ምናምን እየሄደ መስፈር የጀመረበት ዘመን የዛ ዘመን ነው ይባላል። ምክንያቱም በጣም በጣም አስከፊ የነበረ ለምን ዘመታችሁብኝ አይነትና መታችሁብኛል የተባለውን ሰው ኃይለኛ ቅን አስተማሪ በሆነ መንገድ ሊያደርጉ ስለፈለጉ ይመስለኛል አይቶ የማያውቀው መከራ ውስጥ የወደቀበት ዘመን ነበር ማለት ይቻላል። ራስ ምሩ በስተቀር ራስ ምሩ የመጡት ጣሊያን ሊገባ አንድ ሁለት አመት እና ሁለት አመት ተኩል አካባቢ ሲቀረው አካባቢ ነበር የመጡት ወሎ ላይ ተመድበው የመጡት ግን በዛች አጭር ጊዜ ውስጥ የወሎን ህዝብ ንባ ለማበስ የሞከሩ ሰው ናቸው። ስራ ሁሉ ለመስራት ከተማ ሚኒስፓሊቲ ለማዘጋጀት በሰፈር ሹሞቹን በደንብ አንዳንድ ማደራጀት የታክስና የምናምን፣ ወደፊት ደግሞ እንደዚ አይነት ክፋቶች እንዳይደገሙ በሚለው መመሪያ መሰረት ክፋቱን ለማጉላት አልሞከርኩም፣ ለማሳየት አልሞከርኩም እንጂ ወሎ ውስጥ ያልገባ አይነት የታክስ አይነት የለም የግብር አይነት የለም ያልገባ አይነት ግዴታ የለም። እንደውም እዛ ላይ አንድ ስንኝ ዝም ብዬ አንስቼ ቀንሲተኛ ውሎ አለት ሲያደራሉ ሻ ምን የሚለውን ነገር ወሎን አስለቀሰው ከበደ መንገሻ የተባለው እምሮ አልነበርም። እና እንዲህ አይነቱ አስከፊ አስተገር ወሎ አሳልፏል። ይሄ የሆነው እንግዲህ ከጣሊያን በፊትም ሆነ ከጣሊያን በኋላ ረጅምን የጣሊያን በኋላ አርባ አንዱን ጀምሮ አልጓራሹ ነበር የተሰጠው ገና አስራ ስድስት ዓመት እያለ ወሎን በሱ ለሱ ጉልት ነበር። ሀረሩ ለዛኛው ለትንሹ ልጅ እንደተሰጠ ሁሉ፣ እሱ ብቻ ሳይሆን እንግዲህ የልጃቸው ልጅ ዘር ነው። በጣም በቤተሰብ የተታሰሩ ናቸው። ምክንያቱም ምንም የወይዘሮ ሲህን ልጅ ናቸው ይካያል። እንግዲህ ትልቁ እንዲህ አይነት የቤተሰብ ስር ባለበት ሁኔታ ነው እንግዲህ ቤተሰብ አያግዳቸውም። ይህንን ስርዓታቸውን እንደፈለጉ ለመጫና ለማስቀመጥ የግድ መወለድን እና ምናምን አይትንም። ይሄ ባህል ስላቸው በደንብ የተረጋገጠ ነው። በዚህ አይነት ሁኔታ ውስጥ ነው ወሎን እስከ ጣሊያን መምጣት፣ ከጣሊያን በኋላ እንግዲህ አብዮት እስከጣለበት ጊዜ ድረስ ምንም ነገር ሳይሰራለት፣ ምንም ነገር ሳይደረግለት ተብሎ የሚባል አልጓራሹንም ከስልጣን በተለይ ምንም እንዳይኖረው ተደርጎ ማለት ይቻላል ለስም ብቻ ከላይ ሆኖ እንዲጠመን ነው። ስልጣንና ብዙም የሚወስንበት ነገር የለም። አባቱ ሳያት የሚወስዱት ነገር አንድ ነገር አልነበረም። ጣሊያን ወረራ ወቅትስ የደሴ ከተማ ሁኔታ ምን ይመስል ነበር? በተለይ ከጣሊያን ከጦርነቱ የተረፉ ሰዎች እዛው ቀርተዋል። የሌሎችም የውጭ ሀገር ሰዎች አስተዋጽኦ ምን ይመስል ነበር? በጎመነ በተቃራኒ በተቃራኒው እንግዲህ ልክ ነው። አሁን ያልከው ነገር መነሳት ያለበትና የሚያስተውል ሰው የሚያስተውለው ነጥብ ነው። ይሄ ደሴን ደሴ ያደረጋት የአገሬው ተወላጅ በለው ብቻ ሳይሆን እዛ ተወለዶ ያደገ ብቻ ሳይሆን የሚገርምህ ከየትም ቦታ የመጣው ሰው ሁሉ ባለፈው ባራ ነው። ሜልቲንግ ፖት ነው። የሁሉንም የሚያስተናገድ የሚችል ትልቅ ባህል ያለው ያው ባህል ነው። እንደውም ለሁሉም ተመችቶት መኖር ምክንያት ነው። አሁን ሁሉ ላይ አርመኖችን ታገኝ ነበር ከጣሊያን ግሪኮች ሲነበሩ እንደዚህ ቁጥራቸው አነስተኛ ቢሆን በኋላ ላይ ግን የውጭ ሀገር መናኸሪያ የነበረው በአንድ ዘመን ላይ በሺዎች በሚቆጠር ቁጥር ድረስ ገብቶ የነበረ የውጭ ሀገር ዜጋ ደሴ ይኖርለት ነበረ። የተመዘገበ የማዘጋጃ ቤትና ሌሎች ሬካርድ ያሳያል። ስለዚህ ይሄ ሁሉ ነገር ለምን ሆነ ብትለኝ ተስማሚ ነው፣ አየሩ ተስማሚ ነው፣ ህዝቡ ተስማሚ ነው። በጣም ሆስፒታል ነው። ኑሮ በጣም ይመቻል። ውሃው በጣም ደስ የሚል ነው። ይችን ማንሳት ይቻላል። ለማንኛውም ግን የሁሉም ሰዎች ዛ ደሴን መርጠው ለመቀመጥ የፈለጉበት የራሳቸው የሆነ ምክንያት ያላቸው እንደውም ዘመናዊ ቤት ብለን የምናነሳቸው ነገሮች ከነበሩ ከጣሊያን ጊዜ በፊት ሙከራ የተደረገው በነዚ ቅድም እንደነበርኩ ሁለት የአርመንና የግሪክ ሰዎች ነበር። በኋላ ግን እንግዲህ ሎ ተከትሎ በጣም ብዙ ሰዎች መጡ። በጣም ብዙ የሸዋ ሰው መጣ። በጣም ብዙ የጎጃም ሰው መጣ። በጣም ብዙ የጎንደር ሰው መጣ። በጣም ብዙ ሌሎችም ኢትዮጵያዊያን ከአገር ውስጥ ነው ከተማይቱን በሚገርም ሁኔታ ራሳቸው ናቸው ንግድ ገበያ መስርቷል። ሰኞ ገበያ የሚባለው በጣም ትልቁ ከብዙ አገሮች መተው የሚገበያዩ በጣም ድረስ ትልቅ የሚባለው ወደዚህ ላይ ገበያ በእሳቸው የተመሰረተው የሌሎች ሰዎች መደባለቅ ለከተማይቱ በትልቅ የንግድ እንቅስቃሴ መነሻ ምክንያት ሆነዋል። እነዚህ ናቸው እንግዲህ ከተማይቱ ለምን እንዴት ከሌላው በተሻለ ቶሎ በፍጥነት ልታድግ ይቻለ ወይም ደግሞ በፍጥነት እንደዚህ ገንዘብ ትንቀሳቀስባቻለ የሚባለው ነገር ያመጣው በእነዚህ የውጭ ሀገር ዜጎችና ጣሊያንም እንግዲህ ገብቶ ከወጣ በኋላ እኔ በእርግጠኝነት ያየኋቸው ወደ ለማግኘት ነው ሞከርኳቸው። ከአርባ ያላነሱ ጣሊያኖች ነበሩ ነው የሚባለው። ማቸውም ሁሉንም ባላገኛቸው እንኳን የተቻለውን ያህል ለማግኘት ሞክሬያለሁ። በተለያዩ የስራ መስኮቶች ላይ ተሰማርተው የነበሩ አሊያም በነበረበት ጊዜ ላይ ደግሞ በጣም በጣም በጣም አክል ነው። የሾፌሮች መናኸሪያ የነበረች ብዙ የንግድ እንቅስቃሴ ነበራት። ብዙ የመዝናኛ ቦታዎች ነበሯት። በሁለተኛ ደረጃ ከአስመራ ቀጥላ በእውነት ነው የማወራህ። አስመራ ቀጥላ በሁለተኛ ደረጃ በንግድ እንቅስቃሴ የጣሊያን መኖሪያዎች ሁሉ ቤቶች በስፋት ትምህርት ቤቶች የነበሩባት የሚስዮን ትምህርት ቤቶች ጨምሮ ማለት ነው የነበሩባት፣ እነሱም የሚያመልኩበት ሁሉ የነበረባት፣ በጣም በጣም ብዙ በርካታ ነገሮች የነበሩባት ከተማ ነበረች። ቴሌኮሙኒኬሽን ብታያቸው፣ ሲኒማ ቤቶች ብታያቸው፣ የወሎ አድሚኒስትሬሽን በምትል በጣለኛ ን ተደርጋ የነበረችውን በአማራ እንትን ውስጥ አስገባት የነበረችው ወደ ሸዋ ሁሉ ቀይረዋታል። በሸዋ አድሚኒስትሬሽን ውስጥ ሁሉ ደብልቀዋታል። እና ምን ያህል ኢምፖርታንት እንደሆነች ያለ ሸዋ ደግሞ የጠቅላላው የስተርን አፍሪካ የጣሊያን የምስራቅ እንትን አድሚኒስትሬሽን ሴንተር ስለነበረች እዛ ጋር መደብለቋ የፌዴራል መንግስት ጋር እንደት እንደተደለቀች እንደሚለው አሁን እንደሚወራው አይነት ነገር እስታተስ የነበራት ከተማ ናት። እና የቀሩ ጣሊያኖች ግን ቧንቧ ስራበል፣ የኤሌክትሪክ ስራበል፣ የመንገድ ስራበል፣ የቤት ስራበል መንደስና ሌሎችን እና ማንኛውንም ስራ በመስራት ረገድ ቅርብ ጊዜኛ በህይወት ሆነን እኛን ኳክናቃቸው ጊዜ ድረስ የነበሩትን ጣሊያኖች በስመ መዘርዘር ሞክር ያለው ብዙ ስራዎችን የሰሩት በሰኝ ከመውደዳቸው የተነሳ አንሄድም ነው ያሉ። አንሄድም አንወጣም፣ በቃ ሌላ ሀገር የለንም እዙ ይሰጠት ተብሎ አንድ የሰሩት በሀገር አቀፍ ደረጃ ትልቅ ጉዳይ ቢኖር ሲያጠላት የተነሳ ሌላ ቦታ ለመሄድ እንኳ ብዙ አረቦች፣ ሌሎችም ደሴ ላይ

እኛም ደርሰን እንዳየ ነው እንግዲህ። በልጅነት ደሴ ላይ ያልነበረ አውሮፓዊ ማለት ይችላል። የፈለግከውን አይነት ዜጋ ብጠራ ከፊሊፒንስ ጀምረህ እስከ ስዊድን ድረስ ባለ ውስጥ ያለ ነጭ ደሴ ላይ ይገኝ ነበረ። በተለያየ የሚሲዮን ስራ የማስተማሪያ ግዴታ አይዱ ነው እንግዲህ የሚመጡበት የተለያየ እንትኖች ነበሯቸው እና ደ አፍሪካ ሁሉ ሳቀስ አፍሪካ፣ ሌሎችም ዜጎች ህንድ እንደልብ ነው እንደ ዛት ናቸው እስከ ንድ ተራ የእህል ንግድና ችርቻሮች ሁሉ የገቡ እንደነበሩ ትመለከታለ። ምን አይነት የሌለ ዜጋ አልነበረም ማለት ይቻላል። ከተማዊቶ ውስጥ እንኳ ሲነዱ የነበሩትን መኪኖችን ስመለከት ዛሬ ሞዴላቸውን ራሱ ከመስማት ውጭ ለትን እንኳ የተቀመጠ የለም እና ሁሉም አይነት ነገር የተደረገባት ትልቅ ከተማ፣ የንግድ ከተማ፣ በዜጎቿና በነዋሪዎቿ ብቻ ትግል ያደገች ከተማ መሆኗን ለማስረገጥ ብሄ ነው እንግዲህ ይህን ድቃም ማለት ይህን እንትን የሰበሰብኩት